በግጭት በሁከት የተፈጥሮ አደጋዎችና መፈናቀል ሳቢያ በኢትዮጵያ ከዘጠኝ ሚሊዮን በላይ የሚሆኑ ልጆች ከትምህርት ቤት ውጪ እንደሆኑና ከዘጠኝ ሺ በላይ የሚሆኑ ትምህርት ቤቶችም እንደተዘጉ በተባበሩት መንግስታት ድርጅት አስታውቋል። የተባበሩት መንግስታት የህፃናት ምርጃ ድርጅት በምጻሩ ዩኒሴፍ ባወጣው አመታዊ ሪፖርት እንዳለው ከትምህርት ውጪ እንዲሆኑ ከተደረጉ ታዳጊዎች ውስጥ ከፍተኛ ቁጥር ያላቸው የሚገኙት በአማራ ክልል ሲሆን አራት ነጥብ አራት ሚሊየን ይሆናሉ። በመቀጠልም በኦሮሚያ ክልል ሶስት ነጥብ ሁለት ሚሊየን እንዲሁም በትግራይ ክልል ደግሞ አንድ ነጥብ ሚሊየን ይሆናሉ። በኢትዮጵያ የትምህርት ዘርፉ በግጭት በተፈጥሮ አደጋዎችና በመፈናቀል ምክንያት ችግር እንደገጠመው ዩኒሴፍ አመልክቷል። በሀገሪቱ ከ10 ሺ በላይ የሚሆኑ ወይም 18 በመቶን የሚወክሉ ትምህርት ቤቶች በግጭትና በአየር ንብረት አደጋዎች ጉዳት ደርሶባቸዋል። ይህም ደህንነቱ የተጠበቀና በስራ ላይ የሚገኝ የትምህርት አገልግሎት ተደራሽነት እንዲቀንስ አድርጓል ሲል ድርጅቱ በወጣው ሪፖርት ታክሏል። የትምህር የሚኒስትሩ የትምህርት ፕሮግራሞችና ጥራት ማሻሻያ መምሪያ ኃላፊ ዶክተር ዮሐንስ ውጋሶ የዩኒሴፍ መረጃ አወሳሰድ ሂደት የተለየ መሆኑ ለቁጥሩ ከፍ ማለት ምክንያት ሊሆን እንደሚችል የአሜሪካ ድምጽ ተናግረዋል። ጥቅምት ወር ላይ አቶትመንት ስንሰራ በአብዛኛው ትልቁ ሼር የሚይዘው የተፈጥሮና ሰው ሰራሽ አደጋ ነው። ሰው ሰራሽ ደግሞ የምንላቸው በተለያዩ አካባቢዎች ላይ የሚከሰቱ ግጭቶች ናቸው። ኦቨር ኦንዳታችን የሚያሳየው ወደ ሰባት ሚሊዮን ገደማ ህጻናት አሁንም ወደ ትምህርት ቤት አልመጡም የሚል ነገር ግን ወደ ትምህርት ቤት ያልመጣን አውቶቡስ ሊላሉ የጠቀሽሚ ዘጠኝ ነጥብ ምናምን ሚሊዮን የሚለው እኛ መረጃ ላይ የለም። ይሄ የሁለት ነጥብ ምናምን ሚሊዮን ልዩነት እንዳለው ፊል አደርጋለሁ። ከእኛ ጋር አብረው ሆኖ የተሰራ አይደለም። ትክክል አይደለም። እንደ ነገርኩሽ የነሱ የሚወስዱት ዴፊኔሽን እና እኛ የምንጠቀመው ዴፊኔሽን የተለያየ ነው። እነሱ ትምህርት ቤት ያለውንም ልጅ እንደ ለአረጋ አለው ሊያቋርጥ ይችላል የሚለውን በሙሉ እንደ አቋራጭ ተማሪ አድርገው የሚወስዱበት የአሰላል ስልት አላቸው። ምናልባት በዛ መንገድ ተጠቅመው ሊሆን ይችላል። የኛ መረጃ ግን ያንን አሳየት አለማሳየቱ ብቻ ሳይሆን ኤቭሪ ታይም ትምህርት ቤቶች ፋንክሽን እያደረግናቸው ነው፣ እየሄደን ያለ ነው። ስለዚህ ምናልባት መረጃ የሚወሰድበት አመት ረጅም ብዙ ስለሚወስድ እነሱ ጋር ሪል ታይም ዳታ ስላልሰበሰቡ ሊሆን ይችላል ብያል። ባለፈው መስከረም በአማራ ክልል ምስራቅ ጎጃም ሁለት መምህራን ተገድለዋል። ይህም በአካባቢው በትምህርት ዘርፍ በተሰማሩት ላይ ፍርሃት እንደፈጠረ ተነግሯል። የአካባቢው አስተዳደር ስም ሳይጠቀስ በአማራ ሕዝብ ስም የሚምሉ ያላቸው ቡድኖችን ለግድያው ተጠያቂ አድርጓል። በአማራ ክልል የሚንቀሳቀሱ አማጺ ቡድኖች መምህራንን ኢላማ ለማድረጋቸውን አስታውቀዋል። ትምህርት ቤት መከፈቱን የሚቃወሙት ለተማሪዎቹና ለማህበረሰቡ ደህንነት ነው ሲሉም አስታውቀዋል። ይህ በእንዲህ እንዳለ እስካለፈው ህዳር ወር መጨረሻ ድረስ በኦሮሚያ ክልል ከ9 ሚሊየን በላይ ሰዎች በወባ መያዛቸውንና 1267 ደግሞ መሞታቸውን ይኸው የዩኒሴፍ ሪፖርት አመልክቷል። ይህም በመላ ሀገሪቱ በበሽታው ህይወታቸውን ካጡት ውስጥ አርባ ነጥብ ዘጠኝ ከመቶ ሲሆን፣ በአማራ ሃያ ሶስት ነጥብ አምስት በመቶ፣ በደቡብ ኢትዮጵያ ዘጠኝ ነጥብ አንድ በመቶ፣ እንዲሁም በደቡብ ምዕራብ ደግሞ ሰባት ነጥብ አምስት መሆኑን አመልክቷል።